በቅዱስ ጳውሎስ ሆስፒታል የሕክምና ዘርፍ የሚተዳደረው በአይነቱ የመጀመሪያ የሆነው የኩላሊት ንቅለተከላ ማዕከል ተግባሩን አስጎበኘ። ምክትል ዳይሬክተሩ ዶክተር ብርሃን ረዳአይ እንግዲህ ኩላሊት መጠቀላ ከ50 ዓመት በላይ እድሜ ያለው ሳይንስ ነው። ያኔ ከጀመሩት ሀገራት እኩል የኩላሊት ንቅለተከላውን በተሳካ ሁኔታ ማካሄድ የሚችል የትራንስፕላንት ፕሮግራም እንዳለን፣ ይሄም በአብዛኛው በኢትዮጵያውያን ባለሙያዎች የተከናወነ ነው። ከውጭ የሚመጣ አንድ ፕሮፌሰር አለን ከሚችጋን ዩኒቨርሲቲ የእኛን የትራንስፕላንት ሐኪሞችን በማብቃት ላይ ያለ። በያዝነው እቅድ ሙሉ ለሙሉ እሱንም ተክተን ሙሉ በሙሉ በኢትዮጵያኖች የሚመራ ፕሮግራም ማድረግ ውጥን ይዘን እየተንቀሳቀስን ነው። በአሁን ባለው ሂደት በወራንዴ ነው የምናደርገው። በወራንዴ ለአንድ ሳምንት ነው። ልጆቹ ወደ ሙሉ ስራ ሲገቡ የዕለት ተዕለት ቀዶ ህክምና ፕሮግራም ስለሚሆን ለዛ ደግሞ ብዙ ታካሚዎች እንዳሉና ብዙን ይህን አገልግሎት ማግኘት የሚፈልጉ ሰዎች እንዳሉ ግን በተለያዩ ምክንያቶች ውጭ ሀገር እየሄዱ ለከፍተኛ ወጪም ለእንግልትም እንደሚደረጉ ግን በዛ መልክ እኛ ራሳችንን ስንጀምር ይህንን ማስተናገድ የምንችልበት አቅም ይኖረናል። ይህ በሀገሪቱ የመጀመሪያ የሆነው መሳሪያዎችን ለማሟላትና በቂ የሰው ኃይል ማሰልጠን ጊዜ እንደወሰደባቸው የሚገልጹልን የንቅለ ተከላው የትራንስፕላንት ተግባር ኃላፊዋ ዶክተር ሞሚና መሐመድ አህመድ ናቸው። ኒኮላይ ንቅለ ተከላ ስንአስብ በጣም ብዙ ጊዜ ፈጅቶብናል። ስራውን ለመጀመር ወደ ስራ ለመግባት ያ ረዥም ጊዜ የወሰደብን ዋናው ምክንያት በደንብ ፕሮግራሙ ቤዝ እንዲኖረው ከተለያዩ አቅጣጫዎች ስራዎች መስራት ስለነበረብን ነው። ከህግ ማዕቀፉ ጀምሮ እቃዎችን ማሟላት እና ቀጣይነት ያለው የስኪል ትራንስፈርም እንዲኖር መሰልጠን የሚችሉ ባለሙያዎች የምንመላ ኤክስፖር ትሬኒንግ እንደዛ አይነት ነገሮች ስናደርግ ረሽም ጊዜ ጨርሶ ነው ወደ ተግባሩ የገባ ነው። ተግባሩ ላይ ከገባን በኋላም የንቅለ ተከላ ሐኪሙ ከዩኒቨርሲቲ ኦፍ ሚሽገን እየመጣን የጀመር ነው። ሁሌ ከሰው ጋር እያመጣን ሰርጅን ግን መቀጠል አዋጪ ስላልሆነ ገና ንቅለ ተከላ ከመጀመሩ በፊት ጀምሮ ጠቅላላ ሐኪሞችን ለንቅለተከላ ተከላ ህክምና ድህረ ምረቃ ትምህርት እንዲማሩ ምልመላ አድርገን ንቀተ ከላ መደረግ ከጀመረበት ጊዜ ጀምሮ እነሱ ያው ትሬኒንጉን እየወሰዱ አሁን ጥሩ ሁኔታ ላይ ናቸው። ያሉት ከቅርብ ጊዜ በኋላ ምናልባትም ያለምንም የውጭ እርዳታ በራሳችን ሰዎች ሙሉ በሙሉ የንቅደተከላው ሕክምና ይካሄዳሉ። ውጤቱ በጣም አርኪና መርቂ ነው አሉ ከሚባሉ ሴንተሮች ያልተናነሰ ውጤት ነው ያለን እስካሁን። ከልጃቸው ባገኙት የኩላሊት ልገሳ በንቅደተከላው የሕክምና ዘዴ አሁን እንደዳኑ የሚገልጹልን ወይዘሮ በለጡ ረታ ይባላሉ። የኩላሊት ህመምተኛ ነኝ። ብዳሌስ ተስና ድር ቆይተን ነበረ። አሁን ደረሰን እድል ደግሞ ኩላሊት ንቅለ ተከላ አድርጊያለሁኝ። በጥሩ ደረጃ ላይ ነኝ። ዶክተሮችም ነርሶችም ሆኑ በጥሩ ሁኔታ ተንከባክበው ለዚህ ውጤት አድርሰውናል። ለእግዚአብሔር ይመስገን። በጣም ጤነኛ ነኝ። አበላለሁ፣ እጠጣለሁ። ያሽንት የሚከለክለን ሁሉ አሁን በደንብ እሸናለሁ። እንደ ማንኛውም ሰው ደማችን አንድ አይነት ተመሳሳይ። የሰጠችን ልጅ ነች ጌታቸው ተድላ ኃይለ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።